እዚህ አሜሪካ በሀገረ ማርያም በጊዜያዊ ቤቴ ጊዜያዊ በረንዳ ቆሜ ሳነጣጥር አየውኝ መንገድ ዳር ተገትሮ ያለ የቈሻሻ ገንዳ ዳቦው እንደ ጉድፍ፣ ወተቱም እንደ ድፍ፣ ልብሱም እንደ ቅጠል በገንዳው ከርስ ውስጥ ይረግፋል እንደ ጠል። የአሜሪካ መልኳ አይደለም ህንጻዋ ሰማይ የሚነድለው አይደለም መንገዷ እንደ ቈለኛ ቅል የተወለወለው አይደለም፣ ፖሊሷ ዝሆን የሚያህለው። የአሜሪኳ መልኳ ጎልቶ የተሳለው በገንዳዋ ላይ ነው መንገድ ዳር ባለው። በአገሬ ሰማይ ስር ሰው ጠኔ ገፍትሮት ሲወድቅ በመደዳ የአሜሪካ ንስር ለአንዲት ስኒ ሆዱ በጋን እያስቀዳ፣ እዚያ ማጣትዳ፣ እዚህ ማትረፍዳ፣ እዚያ ባዶ ሞሰብ፣ እዚህ ሙሉ ገንዳ። ከለታት አንድ ቀን በሰማያትና በምድሪቱ ድንበር ከእኛ ጎታ አጠገብ የቆሻሻ ገንዳ ተቀምጦ ነበር። የሰማይ አማልክት አላጋጭ ቀልደኛ፣ ራበን መግቡን ስንላቸው እኛ ብዙ መናጋግረው፣ ሲያዘንሙ ከሰማይ የእኛን ጎታ ስተው ከተቱት ገንዳው ላይ ከቶ። ለምን ይሆን የአፍሪካ ሕፃናት በደቦ የሚያለቅሱ የወተቶች አዋሽ የርጎ ሚሲሲፒ በበዛበት ዓለም ጤዛ የሚልሱ የሹራብ ተራራ የቡልኮ ጋራ በበዛበት ዓለም ጭጋግ የሚለብሱ። የምድር ጠቢባን ለዚህ ግዙፍ ምስጢር መልስ አገኝ ብላችሁ ጠፈር አታስሱ። አሜሪካ ያለው የቆሻሻ ገንዳ ግጣሙ ሲከፈት ወለል ይላል መልሱ። ገንዳው የተሰኘውን የበዕውቀቱን ትኩስ ግጥም ነበር ያሰማናችሁ። እናመሰግናለን።